መጽሐፈ ኢዮብ ምዕራፍ አስራ አራት ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል፣ እርሱም አይጸናም። እንደዚህስ ባለ ሰው ላይ ዐይኖችህን ትከፍታለህን? ከአንተስ ጋር እኔን ወደ ፍርድ ታገባለህን? ከርኩስ ነገር ንጹሓን ሊያወጣ ማን ይችላል? አንድ እንኳ የሚችል የለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው። እርሱም ሊተላለፈው የማይችለውን ዳርቻ አደረግህለት። እንደ ምንደኛ ዕድሜውም እስኪፈጸም ድረስ ያርፍ ዘንድ ከእርሱ ጥቂት ዘወር በል። ዛፍ ቢቈረጥ ደግሞ ያቈጠቍጥ ዘንድ ቅርንጫፉም እንዲያልቅ ተስፋ አለው። ሥሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውኃ ሽታ የተነሣ ያቈጠቍጣል፣ እንደ አትክልት ቅርንጫፍ ያወጣል። ሰው ግን ይሞትና ይጋደማል፣ ሰውም ነፍሱን ይሰጣል፣ እርሱስ ወዴት አለ? ውኃ ከባሕር ውስጥ ያልቃል፣ ወንዙም ያንሳል፣ ይደርቅማል። ሰውም ተኝቶ አይነሣም፣ ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፍም አይነሳም? በሲኦል ውስጥ ምነው በሰወርኸኝ ኖሮ ቍጣህ እስኪያልፍ ድረስ በሸሸግኸኝ ኖሮ ቀጠሮም አድርገህ ምነው ባሰብኸኝ ኖሮ። በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግሥት በተጠባበቅሁ ነበር። በጠራኸኝና በመለስሁልህ ነበር። የእጅህንም ሥራ በተመኘህ ነበር። አሁን ግን እርምጃዬን ቈጥረኸዋል፣ ኃጢአቴንም ትጠባበቃለህ። መተላለፌ በከረጢት ውስጥ ታትሞአል፣ ኃጢአቴንም ለብጠህበታል። ተራራ ሲወድቅ ያጠፋል። ዓለቱም ከስፍራው ይፈልሳል። ውሆች ድንጋዮቹን ይፍቃሉ፣ ፈሳሾቹም የምድሩን አፈር ይወስዳሉ። እንዲሁ የሰውን ተስፋ ታጠፈዋለህ። ለዘላለም ታሸንፈዋለህ፣ እርሱም ያልፋል። ፊቱን ትለውጣለህ፣ እርሱንም ታሳድደዋለህ። ልጆቹ ቢከብሩ አያውቅም፣ ቢዋረዱም አያይም። ነገር ግን የገዛ ሥጋው ሕመም ብቻ ይሰማዋል፣ ለራሱ ብቻ ያለቅሳል።